ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልኝ። እንደምን አምሽታችኋል አድማጮቻችን። የዛሬ ሐሙስ ጥቅምት 20 ቀን 2007 ዓ.ም ስርጭታችንን ይዤ የማስተናግዳችሁ አዳነች ፍስሐ ነኝ። በአስተዳደር ቦርድ የሚፈታቸው ቅሬታዎች አሉ። እየፈተሸን የቢሮ ችግር ያነሱ አሉ። መሰብሰቢያ አዳራሽ ችግር ያነሱ አሉ። እነኚህ በሙሉ ትኩረት የምንሰጣቸው ነው። የፖለቲካ ፓርቲዎች ጥያቄ ትክክለኛ ጥያቄ ከሆነ መልስ ያገኛል። በቦርዱ በሚኒስትር ማዕረግ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ከተናገሩት የተወሰደ ነው። ሙሉ ዘገባ በአብይ ርዕሳችን ይቀርባል። ጽንፈኛው አልሸባብ ከባራዌ ከተማ ተገፍቶ ወጣ። ኢትዮጵያ ውስጥ የተጠለሉ ወጣት ደቡብ ሱዳናውያን፣ እንዲሁም ሐኪሙን ይጠይቁ የሚሉት ደግሞ ተከታትሎ ይቀርባሉ። አሁን ግን የዓለም ዜና ይቀድማል። ቆንጅት ታዬ ታነብልናለች። ጤና ይስጥልኝ፣ እንደምናመሻችሁ የዓለም ባንክ ምዕራብ አፍሪቃ ውስጥ የኢቦላ ህመምተኞችን የሚያክሙ ተጨማሪ የውጭ ሀገር የጤና ሰራተኞችን ለማሰልጠን የሚረዳ የአንድ መቶ ሚሊዮን ዶላር ተጨማሪ እርዳታ እንደሚሰጥ አስታወቀ። የዓለም ባንክ ፕሬዚደንት ጂም ዮን ኪም ዛሬ ሐሙስ በሰጡት መግለጫ በገዳዩ በሽታ በከፋ ሁኔታ የተጠቁት ሶስት ሀገሮች ላይቤሪያ፣ ሴራሊዮንና ጊኒ ወረርሽኙን ለመቋቋም የበረታ ችግር ላይ ናቸው ብለዋል። ሚስተር ኪም በመግለጫቸው የአለም ባንክ የሚሰጠው ይህ ተጨማሪ እርዳታ ከአሁን በፊት ለምዕራብ አፍሪቃ ከሰጠው ከ400 ሚሊዮን ዶላር በላይ ጋር ተዳምሮ የሚሰማሩትን የጤና ሰራተኞች ቁጥር በአፋጣኝ በከፍተኛ ደረጃ ያሳድገዋል ብለው ተስፋ እንደሚያደርጉ አስታውቀዋል። ይህ በዚህ እንዳለ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር ለአውሮፓ መሪዎች ባሰሙት ንግግር የዓለም ሀገሮች ይህንን ከምን ከምንጊዜውም የበረታ የጤና ቀውስ ሲሉ የጠሩትን የኢቦላ ወረርሽኝ ለመዋጋት የበለጠ አስተዋጽኦ ማድረግ እንዳለባቸው አሳስበዋል። የቦርኪና ፋሶ መንግስት የፕሬዚደንት ስልጣንን የማራዘም ሙከራውን እንደተወው ታወቀ። ይህ የሆነው ተቃዋሚዎች በምክር ቤቱና በሌሎችም በዋና ከተማዋ በሚገኙ የመንግስት ህንጻዎች ላይ ጥቃት ማድረሳቸውን ተከትሎ ነው ተብሏል። ዛሬ ጠዋት ዋጋዱጉ ውስጥ የተቃውሞ እንቅስቃሴ ከጀመረ በኋላ የሀገሪቱ የረጅም ጊዜ ፕሬዚደንት ብሌስ ኮምፓዎሬ ወዴት እንዳሉ የታወቀ ነገር የለም። ፕሬዚደንታዊ ቤተ መንግስቱ አጠገብ የተኩስ ድምፅ ሰምተናል የሚሉ እማኞችም አሉ። ቀደም ብሎ የቦርኪና መንግስት የቀረበውን የህገ መንግስት ማሻሻያ እንደሚስበው ተናግሯል። ማሻሻያው እንደ አውሮፓውያን አቆጣጠር ከ1987 ዓ.ም ጀምረው በስልጣን ላይ የቆይት ኮምፓወሬ በሚቀጥለው አመት ለተጨማሪ የስልጣን ዘመን በእጩነት እንዲቀርቡ የሚፈቅድ ነው። የህገ መንግስቱ ማሻሻያ እንደሚሳብ የመንግስቱ መግለጫ እንደተነበበ በቴሌቪዥን ወዲያውኑ ህንፃውን ተቃዋሚዎች በመቆጣጠራቸው የቴሌቪዥን ስርጭቱ ለአጭር ጊዜ ተቋጦ እንደነበረ ታውቋል። ማዕከላዊ ሶማሊያ ውስጥ በጠላፊዎች ታግተው የነበሩ ሰባት ህንዳውያን ባህረኞች ተለቀቁ። ባህረኞቹ የተጠለፉት የህንድ ውቅያኖስ አካባቢ በምትገኘው እና የባህር ላይ ዘራፊዎች መናሀሪያ በሆነችው ሀራር ዴር የምትባል የሶማሊያ ከተማ አጠገብ መሆኑ ታውቋል። ታጋቾቹን ዛሬ በማዕከላዊ ሶማሊያ ለጉልጉዱድ አስተዳዳሪ አስረክበዋቸዋል። የክልሉ አስተዳዳሪ ሁሴን ወሂሌ ለቪኦኤ የሶማልኛ አገልግሎት በሰጡት ቃል ታጋቾቹ ጤናቸው በጣም የተጎዳ ይመስላል። ይሁን እንጂ ያለረዳት ራሳቸውን ችለው ሲራመዱ ነበር ብለዋል። ባህረኞቹ የታገቱት እንደ ኤሮፓውያን አቆጣጠር በ2010 ዓ ም መስከረሞን ላይ በፓናማ ባንዲራ ይጓዝ በነበረ መርከብ ላይ ሲሆን የመርከቡን ነጂዎች ከአንድ አመት በኋላ ዘራፊዎቹ ለቀዋቸዋል። የህንድ የባህር ኃይል ሶማሊያ የባህር ክልል ላይ የባህር ላይ ጠላፊዎችን በማማረኩ ለመበቀል ሲሉ እነዚህኞቹን አስቀርተዋቸው እንደነበረን የተነገረው። በመጨረሻም የመጀመሪያዎቹ የኢራቅ ኩርድ ተዋጊዎች ኮባኒ መግባታቸውን የሶሪያ ታጋዮች ገለጹ። ተዋጊዎች ራሳቸውን እስላማዊ መንግስት ብለው የሚጠሩትን ነውጠኞች ለመፋለም ከሶሪያ ኩርዶች ጎን ሆነው እንደሚዋጉ ታውቋል። መሰረቱ ሶሪያ የሆነው የሶሪያ የሰብአዊ መብት ተከታታይ ቡድን አስር የሚሆኑ ፐሽመርጋ የሚባሉት ኃይሎች ከኢራቅ ኩርዲስታን ክልል ወደ ቱርክ ድንበር ላይ ወደሚገኘው ኮባኒ እንዳቋረጡ ዛሬ ተነግሯል። በሰላም ቱርክን እንዲያቋርጡ ከዚያች ሀገር መንግስት ጋር በተደረገው ስምምነት መሰረት ትናንት ረቡዕ 150 የሚሆኑ ተዋጊዎች ከቱርክ ሶሪያ ገብተዋል። በኮባኒ ካለፈው መስከረም ወር ጀምሮ የእስላማዊ መንግስት ኃይሎችን ለመከላከል የሚደረገውን ፍልሚያ ነው የሚቀላቀሉት። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። ቆንጅትን፣ ለዜናው ዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዛ ትመለሳለች። አሁን ወደ ቀዳሚው ዝግጅታችን እናመራለን። የኢትዮጵያ ብሔራዊ ምርጫ ቦርድ በተለያዩ ፓርቲዎች የቀረቡ ቅሬታዎችን እየፈተሸ መሆኑን በሚኒስትር ማዕረግ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና አስታወቁ። ከገዢው ፓርቲ ኢህአዴግ ጋር እንወያይ በሚል ከአንዳንድ ፓርቲዎች የቀረበው ጥያቄ ግን ቦርዱን የሚመለከት አለመሆኑን አስረድተዋል። በዚህ ዓመት የሚካሄደው አጠቃላይ ምርጫ የድምፅ መስጫ ቀን ግንቦት 16 መሆኑን ጨምሮ ዝርዝር ክንውኖችን የያዘው የጊዜ ሰሌዳም በቦርዱ ጸድቋል። እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። ዛሬ በኢትዮጵያ ብሔራዊ ምርጫ ቦርድ የተሰጠው መግለጫ ረቂቅ ጊዜ ሰሌዳው ይፋ ከሆነ በኋላ የመጀመሪያው ነው። በሚኒስትር ማዕረግ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ይሄው የጊዜ ሰሌዳ መጽደቁን ይፋ አድርገዋል። በዚህ የጊዜ ሰሌዳ መሰረትም የዘንድሮ አጠቃላይ ምርጫ ክንውን ህዳር 15 2007 ዓ ም ይጀመራል። የፖለቲካ ፓርቲዎች የመወዳደሪያ ምልክቶቻቸውን መምረጥ ሲጀምሩ፣ የጊዜ ሰሌዳው ይሄንን ጨምሮ 30 ክንውኖችን የያዘ ሲሆን የድምጽ መስጫው ቀን ግንቦት 16 2007 መሆኑንም ይገልጻል። ቦርዱ ለምርጫው መሳካት አስፈላጊውን ዝግጅት እያደረገ መሆኑን ፕሮፌሰር ምርጋ ከምሳሌ ጋር አስረድተዋል። በተለይ በተለይ የሰው ኃይል አሰላለፍ ላይ ጠንካራ ስራ ሰርተናል እና የሎጂስቲክ ስራ መጠነ ሰፊ ስራዎች ተሰርተዋል። የሎጂስቲክ ስራ ላይ በጣም አስተማማኝ ደረጃ ላይ ደርሰናል ማለት እንችላለን። የህትመት አስፈላጊ የምርጫ ቁሳቁሶች ታትመዋል በብዛት ወደ ከመቶ ወደ ዘጠና ደርሰናል ማለት እንችላለን። ለምርጫ ሳጥነት የሚያገለግሉ ኮሮጆዎች ሙሉ በሙሉ ተጠናቀዋል። በዚህ መሰረት እንግዲህ ብዙ ከተጓዝን በኋላ ብዙ የአቅም ግንባታ ስልጠና በ2006 ላይ ከሰራን በኋላ ባስቀመጥነው የተሻለ ስትራቴጂክ አፕሮች ሁሉንም ደረጃ በደረጃ አካሂደናል። አሁን በቀሩት ድርጅቶች ላይ ባወጣነው የጊዜ ሰሌዳ መሰረት እንቀጥላለን። ይህ የጊዜ ሰሌዳ የጸደቀው በሀገሪቱ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ውይይት ከተካሄደበት በኋላ መሆኑን ፕሮፌሰር መርጋ አስታውሰዋል። ተቃዋሚ ፓርቲዎች ጥያቄዎች ማንሳት የጀመሩትም ይህንኑ የውይይት መድረክ ተከትሎ ነው። በኢትዮጵያ ነፃና ፍትሐዊ ምርጫ ለማካሄድ የሚያስችል ሁኔታ እንደሌለ የሚገልጹት እነዚህ ፓርቲዎች አሉ ያሏቸውን ችግሮች ለምርጫ ቦርድ አቅርበዋል። ስለዚሁ የተጠየቁት የቦርዱ ሰብሳቢ ቅሬታዎች እየተፈተሹ መሆኑን ተናግረዋል። በአስተዳደር ቦርድ የሚፈታቸው ቅሬታዎች አሉ እየፈተሸ ነው። የቢሮ ችግር ያነሱ አሉ። መሰብሰቢያ አዳራሽ ችግር ያነሱ አሉ። እነኚህ በሙሉ ትኩረት የምንሰጣቸው ነው። የፖለቲካ ፓርቲዎች ጥያቄ ትክክለኛ ጥያቄ ከሆነ መልስ ያገኛል። በቦርዱ ምርጫ ቦርድ የአስተዳደር ስሙ ራሱ ገልጻል። የእንግሊዝኛ አብሪቬዥኑ ብታዩ ኢኤምቢ ኤሌክቶራል ማኔጅመንት ቦዲ ነው። የማኔጅመንት ጥያቄ በቦርዱ ይፈታል፣ በትክክል ይፈታል። ተቃዋሚ ፓርቲዎች እያነሷቸው ካሉ ጉዳዮች አንዱ ከገዢው ፓርቲ ኢህአዴግና ከመንግስት ጋር ለመወያየት የሚጠይቅ ነው። ፕሮፌሰር መርጋ በምላሻቸው ይህንን ማመቻቸት የቦርዱ ስራ እንዳልሆነ አብራርተዋል። ከገዢ ፓርቲ ጋር ውይይት ማድረግ አለብን፣ ቦርዱ ያመቻችልን፣ ቅድም ያልኳቸው ነው ይሄ የጋራ ምክር ቤት በጋራ ምክር ቤታቸው ነው መስራት ያለባቸው። ከገዢው ፓርቲ ገሌን አንድም ሁሉንም ህጋዊ ፓርቲ እንጠራለን። እኛ በራሳችን ፕሮግራም፣ በራሳችን የውይይት መድረክ ቦርዱና ፖለቲካ ፓርቲዎች ተቀራርቦ ጤናማ የሆነ እንቅስቃሴ እንዲያደርጉ ሁሉንም አቀራርበን እንዲወያዩ እናደርጋለን። በአስተዳደር ጉዳዮች ላይ ገዢውን ፓርቲ ሌሎቹ ሀሳብ የሚቀያየሩበትና መፍትሄ የምንሰጥበት መድረክ እናመቻቻለን። ችግሮች አሉ የተባሉበት ደግሞ ወደ ክልሉ እየተንቀሳቀስ መፍትሄ እንሰጣለን። የምርጫ ሥነ ምግባር ደንቡን በፈረሙ ተቃዋሚ ፓርቲዎች የተቋቋመውን አገር አቀፍ የፖለቲካ ፓርቲዎች ምክር ቤት የጠቀሱት የቦርዱ ሰብሳቢ ከገዢው ፓርቲ ጋር መወያየት የሚለው ሀሳብ በዚህ ምክር ቤት ሊታይ እንደሚችል ጠቁመዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሸባሪው የአልሸባብ ቡድን በሀገሪቱ ከነበረው የመጨረሻ ይዞታ ከባራዌ ተገፍቶ ወጥቷል። የአፍሪቃ ህብረትና የሶማሊያ ወታደሮች ከተማይቱን ነጻ በማውጣት ወታደራዊ ድል ተቀዳጅተዋል። የባራዌ ከተማን ማጣት በአልሸባብ እንቅስቃሴ ላይ ሊያሳድር የሚችለውን ተጽዕኖ አስመልክቶ ባልደረባችን አብዱል አዚዝ ቢሎ ከሞቅዲሾ ተከታዩን ዘገባ አጠናቅሯል። ሰሎሞን ክፍሌ ያቀርበዋል የባራው ከተማ ህዝብ ላለፉት ስድስት ዓመታት በአሸባሪው የአልሻባብ ቡድን ተጨቁኖ ከኖረ በኋላ ዛሬ ነፃ ወጥቶ ፈገግታ ይታይበታል ፕሬዚዳንቱን ሐሰን ሼክ መሐሙድን በግንባር ማየት የቻለውም ከ23 ዓመታት በኋላ ለመጀመሪያ ጊዜ ነው ፕሬዚዳንቱም ለመምራት ቁርጠኛ መሆናቸውን አረጋግጠውላቸዋል ከሸባብ ይህ የአልሻባብ ግባተ መሬት ነው፣ አብቅቶለታል። የባራዌ ከተማ ህዝብም ከእንግዲህ በሰላም መኖር ይችላል። የከተማዋን አለመረጋጋት ሸሽተው የወጡ ሁሉ ደግሞ እንዲመለሱ እንጠይቃለን። ለዳያስፖራውና ለባራዌ ነዋሪዎች የማቀርበው ተማጽኖም ተመልሰው ነፃ በሆነችው ከተማ መዋለ ነዋይ እንዲመድቡ ነው፣ ነበር ያሉት። የሶማሊያው ፕሬዝደንት ሐሰን ሼክ መሐሙድ ለባራዌ ህዝብ ባደረጉት ንግግር ከሞቃዲሾ ደቡብ ምዕራብ 220 ኪሎ ሜትሮች ርቃ የምትገኘው የባራዌ ከተማ ለረጅም ዓመታት የአልሻባብ ዋና መቀመጫና የሰው ልጅ እንደ ከብት የሚታረድባት ስፍራ ሆና ቆይታለች። ዳግም ለዚች ከተማ መመለስ ያስደሰታቸው መሆኑን በሶማሊያ የውጭ ጉዳይ ሚኒስቴር ሚኒስትር ደኤታው ሐምዛ ቡርሲ ይናገራሉ። aan magaaladeedu ከ25 ዓመታት በኋላ ለመጀመሪያ ጊዜ ነው ወደ ባራዊ የተመለስኩት። የሶማሊያውን ፕሬዚደንት ሐሰን ሼክ ሞሐሙድን እዚህ ለመቀበል በመቻሌም ደስተኛ ነኝ። የእርሳቸው መንግሥት ነው ይህችን የባሕር ዳርቻ ከተማን ነፃ ያወጣው ብለዋል ሚኒስትር ዴታው ሐምዛ ቡርሲ። የሶማሊያና የአፍሪቃ ህብረት ወታደሮች ናቸው ኦፐሬሽን ኢንዲያኖሽን ወይም ዘመቻ ህንድ ውቅያኖስ በተባለው የማጥቃት ዘመቻ ነውጠኛውን የአልሻባብ ቡድን ከበርካታ ከተሞች አባረው ያስወጡት በዚህ ዘመቻ ስኬታማ ውጤት ምክንያትም የፌዴራሉ መንግሥት በአንድ ወቅት በአልሻባብ ቁጥጥር ስር በነበሩ አካባቢዎች ሥልጣኑን አጠናክሯል ብሪጌዴር ጄኔራል ዲክ ኦሉም በአሚሶም የዩጋንዳ ወታደሮች አዛዥ ስለዚሁ ሲናገሩ በአሁኑ ወቅት ነጻ በወጣችው በባራዌ እንደ መንግሥት በተመሳሳይነት የሚሠራ ግብረ ኃይል ተመስርቷል ብለዋል። በተለይ ይህ ስፍራ አልሸባብ ግድያዎችን ሲፈጽምበት የቆየ ነው። እኛም በዚህ በራሱ ስፍራ ላይ ሆነን ለሕዝቡ ማሳወቅ የፈለግ ነው አልሸባብ ከእንግዲህ ወዲያ የሌለ መሆኑን ነው ማሳወቅ የፈለግ ነው፣ ዛሬ አካባቢውን የሚቆጣጠረው ነውጠኛው ቡድን ሳይሆን እኛ መሆናችንን ነው የሶማሊያ መንግስት ነው። ከዚህ በኋላ በአገሪቱ ስልጣን ላይ ያለው የአገሪቱ ብሔራዊ ሰራዊት የጸጥታ ጥበቃውን ተረክቧል። የሶማሊያ ጦር ኃይልም የሕዝቡን ድጋፍ እያገኘ መሆኑን ይናገራል። የጦሩ አዛዥ ጀነራል ሞሐመድ ሐሰን ቃፎ ይባላሉ። እነጎኖ ዋላ ሀደልናይ ሻዓብካ እነጎ እስለ ውላላ አይጋ አምሶም እዚህ ደርሰናል። አሚሶምና የሶማሊያ ብሔራዊ ጦር ከማኅበረሰቡ ጋር ተገናኝቶም ተነጋግሯል። እናቶችና ሕፃናት ልጆቻቸው በጣም ተደስተዋል። በእኛም ላይ እምነት ጥለዋል። በዘመቻ ህንድ ውቅያኖስም ተደስተዋል። እነርሱም በዘመቻው የተሳተፉ ሲሆን ስንገባም ጥሩ አቀባበል አድርገውልናል። ከዚህ ማህበረሰብ ጋር ተባብረን እንደምንሰራ እምነቴ ነው ብለዋል፣ ጀነራል መሐመድ ሐሰን ቃፎ የሶማሊያው ወታደራዊ አዛዥ። አልሻባብ የባራዌ ወደብን የጦር መሣሪያ ለማስገባትና ከሰል ወደ ውጭ ለሽያጭ ለመላክ ሲጠቀምባት ቆይቷል። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ ም ላይ ንግዱን ሕገወጥ ሲል ማገዱ ይታወሳል። ዛሬ የሶማሊያ መንግሥት ባራዌን ከተቆጣጠረ በኋላ የአልሻባብን ሶስት ዋና ዋና የተባሉ ጥቅሞች ያስቀራል። አንድ አልሻባብ ከእንግዲህ በኋላ የጦር መሳሪያ ዋና መተላለፊያ መንገዱ ይዘጋል። ሁለት የሀገር ውስጥና ባዕዳን ተዋጊዎች እንቅስቃሴ ይቆረጣል። ሦስት የደምጋን የሆነው የገንዘብ ማግኛ ምንጩ ይደርቃል። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይልሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳትካም ስላሽ አምሃሪክ መከታተል ትችላላችሁ። አሁን በኢትዮጵያ ስለተጠለሉት የሱዳን ስደተኞች በኢትዮጵያ የስደተኛ ሰፈሮች የተጠለሉት ወጣት ደቡብ ሱዳናውያን ስደተኞች ስለ ደቡብ ሱዳን መንግስትና ስለ ተቃዋሚዎቹ እንዲሁም ለአስር ወራት ያህል ሲካሄድ የቆየውን ውጊያ ለማቆም አለመቻላቸውን በሚመለከት የሚመስላቸውን እየተናገሩ ነው። ዘጋቢያችን ማርት ቫንደርወልፍ ጋምቤላ ከሚገኙት የስደተኞች ሰፈሮች የላከችውን ዘገባ እናቀርባለን። የደቡብ ሱዳን ፕሬዝደንት ሳልቫኪር ኬር የሰላም ስምምነት ላይ ለመድረስ በሚደረገው ጥረት መሰረት ባለፈው ሳምንት በአሩሻ ታንዛኒያ አሁን የአማጽያኑ መሪ ከሆኑት የቀድሞ ምክትል ፕሬዚደንት ሪያክ ማቻር ጋር ተገናኝተው ተነጋግረዋል። ወደ ሁለት ሚሊዮን የሚጠጉ ሰዎች በውጊያው ምክንያት ከመኖሪያቸው ተፈናቅለው ከ200 ሺ በላይ የሚሆኑት ኢትዮጵያን ወደ መሳሰሉት አጎራባች ሀገሮች ሸሽተዋል። ጌትዌክ ሶክ የተባለ የ22 ዓመት ዕድሜ ወጣት በአፐር ናይል ክፍለ ሀገር ከሚካሄደው ውጊያ ሸሽቶ ባለፈው ሐምሌ ወር ኢትዮጵያ ገብቷል። ውጊያው በቅርቡ ያቆማል የሚል እምነት አለው። የደቡብ ሱዳን ሕዝብ ተባብሮ በአንድነት ከቆመ ሰላም ሊመጣ ይችላል ይላል ሶክ። ሬትባም የተባለው ደግሞ የተቃዋሚው ወገን ወታደር የነበረ የ25 ዓመት ዕድሜ ወጣት ነው። ባለፈው ሐምሌ ወር ወደ ኢትዮጵያ የሄደው ቤተሰቡን ከግጭቱ ለማራቅ ሲሆን ተመልሶ ለመዋጋት ይፈልጋል ነገር ግን ወደ ደቡብ ሱዳን ለመመለስ የሚያስችለው የመጓጓዣ ገንዘብ የለውም። የሚዋጉት ለመብታቸው ነው። ጦርነቱ ሊቆም የሚችለው ፕሬዚዳንቱ ከስልጣን ሲወርዱ ብቻ ነው ይላል። አብዛኞቹ በጋምቤላ ሰሜናዊ ክፍል ያሉት የስደተኞች ሰፈሮች ከአፐር ናይል ክፍለ ሀገር የሄዱ ኒዮሮዎች የተጠለሉባቸው ናቸው። በእነዚህ የስደተኞች ሰፈሮች ያሉት ሁሉ ዲንቃ የሆኑት ፕሬዚደንት ሳልቫ ኪር ከስልጣን ካልወረዱ ዘላቂ የሰላም ስምምነት ሊኖር አይችልም የሚል እምነት አላቸው። ዲንቃዎች በደቡብ ሱዳን የብዙሀንነት ቦታ ይይዛሉ። የፕሬዚዳንቱ ተቃዋሚ የሆኑት የቀድሞ ምክትል ፕሬዚደንት ማቻር ደግሞ ሁለተኛ ቦታ የሚይዘው የኑዌር ተወላጅ ናቸው። ብዙዎቹ የማቻር ተከታይ ወታደሮችም ኑዌሮች ናቸው። ሚስተር ኪር ግጭቱ የተጀመረው ማቻር መፈንቅለ መንግስት ለማካሄድ በሞከሩበት ወቅት ነው ይላሉ። ያም ሆነ ይህ ብዙም ሳይቆይ ወደ ዘር ግጭት አመራ። የ27 ዓመት ዕድሜ ወጣቱ ዋንግ ዲዩ ሰዎች በዘራቸው ምክንያት እንደሚገደሉ ገልጿል። ደቡብ ሱዳን ውስጥ ውጊያ የተነሳበት ዋናው ምክንያት ጎሰኝነት እንደሆነ ነው የገለጸው። የሶስት ልጆች እናት የሆነችው የ30 ዓመት ዕድሜ ረበካ ኒያኪዮ ባለፈው ሐምሌ ወር ኢትዮጵያ የገባችው ልጆቿን ከውጊያ ለማትረፍ እንደሆነ አስረድታለች። በአፐር ናይል ክፍለ ሀገር የራሷን እህል ዘርታ ታበቅል ነበር። አሁን ግን በረድኤት ለመኖር ተገዳለች። ሀገሪቱ አዲስ ፕሬዝደንት ያስፈልጋታል ትላለች። የወቅቱ የሁለቱ የደቡብ ሱዳን ወገኖች ንግግር ያተኮረው በፕሬዝደንት ኬርና በተቃዋሚው ማቻር መካከል የስልጣን ክፍፍል እንዲኖር ማድረጉ ላይ ነው። የሰላሙን ንግግር የሚመራው የምስራቅ አፍሪካ ሀገሮች የልማት ትብብር በይነ መንግስታት ኢጋድ የጥምረት የሽግግር መንግሥት ለመመስረት በቀረበው መሠረተ ሐሳብ ላይ እንዲወያዩ አድርጓል። ሁለቱ ወገኖች በሀገሪቱ ለሚካሄደው ግጭት ተጠያቂ እንደሆኑ አምነው በመቀበል ሰላም ሰላምና መረጋጋት ለማምጣት ለመጣር ቃል ገብተዋል። እስካሁን ባለው ጊዜ በግጭቱ ያለቁት ሰዎች ከ10 ሺህ በላይ እንደሚሆኑ ታውቋል። በመጨረሻም ሐኪሞውን ይጠይቁ። ሐኪሙን ይጠይቁ። በኢቦላ ወረርሽኝ ዙሪያ በሚያቀርበው ተከታታይ ዝግጅት ለበሽታው የመጋለጥ እጣ የጋረጠውን የተወሳሰበ ችግር ጨምሮ የወረርሽኙን የተለያዩ ገጽታዎች ይመለከታል። የውስጥ ደዌ ህክምና ባለሙያ ዶክተር አሸናፊ ዋቅቶላ በቅርቡ በርዕሱ ዙሪያ ትኩረት ያደረገውን ሁለተኛውን ጽሑፋቸውን በተለያዩ የኢትዮጵያውያን ድረገጾች ና የህክምና መወያያ መድረኮች አማካኝነት በማሰራጨት ለንባብ ያበቁ ናቸው። ዶክተር አሸናፊን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር አሸናፊ ለዚህ ቫይረስ በዋና ተጋላጭነት የመጀመሪያው ረድፍ ላይ የሚገኙት ለቫይረሱ ለተጋለጡ ሰዎች የህክምና እርዳታ የሚሰጡ ወገኖች መሆናቸው ታይቷልና እዚህም የሰለጠነ የህክምና አሰራር ባለበት በቂ መከላከያ በሚደረግበት ሰዎች ተጋልጠው እየታዩ ነው። በተለይ ደግሞ ወረርሽኙ በስፋት በታየባቸውና የህክምና መዋቅሩም በአንጻሩ በተዳከመበት አካባቢ ምን ያህል አደገኛ ሊሆን እንደሚችል ማሳያ ነውና የህክምና ባለሙያዎች ለዚ የመጋለጣቸው ስጋት የህክምናውንም ሂደት የበለጠ እንዳያወሳስበው ያሰጋል። በተለይ ደግሞ የጤና መዋቅሮቹ ደከም ያሉባቸው አካባቢዎች ይስላል። እዚህ ላይ ምን ይላሉ? ይሄ ትክክለኛ ጥያቄ ነው። በምዕራብ አፍሪካ ወረርሽኝ እንደገለጽከው የህክምና ባለሙያዎች በበሽታው የተያዙት ቁጥር እና በሱም ምክንያት የሞቱት እጅግ ከፍተኛ ነው። እንግዲህ ከሁለት መቶ በላይ ሞተዋል። እና ያ በተለይም የህክምና አውታሮቹ ባልተጠናከሩበት ቦታ ለአንዱ ሐኪም የሚደርሰው የህዝብ ብዛት ማለት የሚሸፍነው እጅግ ከፍተኛ ስለሆነ ቁጥሩ የእያንዳንዱ ሰው በዚህ ህይወት ማለፍ ትልቅ ጉዳት ያመጣል ለየሀገሮቹ እና ያሳስባል። እንግዲህ ሁሉ ሀገር ሲባል እኩል አይደለም። አንዳንዶች የተሻለ ይሆናሉ ግን ያ ከባድ ሁኔታ ነው። እዚህም ቢሆን እንኳን የተጠናከሩትም አገር ቀላል አይደለም። የህክምና አውታሩም ባያናገውም እንደ ምዕራብ አፍሪካ ያለው ሁኔታ ህክምና አውታሩም ሁሉን ያናገዋል። ምክንያቱም ሌሎችም በሽታዎች እኮ አሉ። አሁን ማላሪያ አለ፣ ሌሎቹ ጥቅም አጥንትሮች አሉ። ለነኝ ሁሉ ማን ነው ህክምናውን የሚሰጠው? እና ከባድ ነው። ለዚህ ነው ትኩረት መደረግ ያለበት እና አሁን የጨመረ ቢሆንም ህክምና ምላሹ ሪስፖንሱ ችግሩንሽ የዓለም አቀፍ ምላሹ የጀመረው እጅግ በጣም ዘጊቶ ስለሆነ አሁንም ስጋቱ አለ። እንዴት ነው ልንቆጣጠረው እንችላለን ወይ በአጭር ጊዜ የሚለው ጥያቄ ዶክተር አሸናፊ እስኪ ወደ መሰረታዊው ጉዳዮች እንመለስ ደግሞ የበሽታውን ምልክቶች አስመልክቶ ሰዎች ጥንቃቄ እንዲያደርጉ ለህመሙ የተጋለጡ ሰዎችም አውቀው ቤተሰባቸውን፣ የአካባቢያቸውን ሰው ለአደጋው እንዳያጋለጡ የህመሙን ምልክት እንዲረዱ ብዙ ይነገራል እርስዎም በዚህ ቀደም ብለን በጠቀስ ነው ሁለተኛ ጽሁፎ ላይ የበሽታው መገለጫዎች ከቀድሞ ወረርሽኞች ጋር ሲወዳደሩ በሚል ርዕስ ተመሳሳይነት እንዳላቸው ደም አፍሳሽነቱ ዋናውን ምልክት ይጠቅሱና ሌሎች ዝርዝሮችን ያነሳሉ። በዋናነት በብዙዎች የሚጠቀሰው ትኩሳት 87 ነጥብ አንድ በመቶ መሆኑን ይዘረዝራሉ። እስኪ ያስታውሱ ለአድማጮቻችን የትኞቹ ህመም ምልክቶች በእርግጥ ከኢቦላ ጋ እንዲጠበቁ ይታሰባል። በሌሎች በሽታ አይነቶችም የሚታዩ ምልክቶች እንደመሆናቸው። ያው ይሄ እጅግ በጣም ጥሩ ጥያቄ ነው። እንግዲህ የኢቦላ ቫይረስ በሽታን በምንመለከትበት ጊዜ የመጀመሪያው ጥቂት ቀናት ውስጥ የሚታዩ ምልክቶች ከሌሎቹ አጣዳፊ በሽታ አኪቴል ነስ እስከምንላቸው እንደ ትኩሳ፣ እንደ ወባ፣ እንደ ሳምባ ምች እንደ ታይፈስ ምናምን ላይ ለየ ይችላል ዋና ዋናዎቹም እንዳልከው ምልክቶቹ ትኩሳት ምልክቶቹ ትኩሳት ምግብ ማስጠላት ተቅማጥ ድካም ደግሞ ፈቲግ የምንለው በጣም ከፍተኛ ድካም እነኚህ እነኚህ ናቸው እነኚህ እነኚህ ሁሉ እኮ በፊቱም ወረርሽኞች የታዩ ናቸው ትንሽ ይሄ ደም አፍሳሽነቱ ብዙም አልታየም ነው የሚባለው በአሁኑ ጊዜ በቫይረሱ እኮ የተለየ ነገር የለም ቫይረሱ አልተለወጠም አሁን ይሄ ሁሉ ከ የበሽታዎች ምልክቶችም አልተለወጠም። የተለወጠው ነገር ምንድን ነው? ከዛች ከትንሽ መንደሮች እንግዲህ ኮቴሪያል አካባቢ ካሉ መንደሮች እና ጫካዎች ውስጥ ካለው ነገር ሁኔታ ተቀይሮ አሁን ከተሞች ውስጥ መግባት፣ ብዙ ሰው መያዝ፣ ድንበር ዘለል ሆኑ፣ ብዙ አገሮችን እንደዚህ ማድረግ፣ ያ ነው መለየቱን። የበሽታው ዋና ዋና ምልክቶች አልተለዩም። በሽታው የቫይረሱም ነገር ምንም ይሄን ያህል የተለወጠ ነገር ጠባይም አላሳየም። ዶክተር አሸናፊ ለቫይረሱ የመጋለጥ እድል በሚኖርበት ሰዎች ቀላል ጥንቃቄዎችን ማድረግ በንክኪ እንደሚተላለፍ በዋናነት የተገለጸውን ቀደም ሲልም የተወያየንበትን መነሻ እናድርግና ሰዎች ሊያደርጉ የሚችሏቸውን ጥንቃቄዎች በዚህ ጽሁፎም ያነሳሉ። ጸረ ብክለት ጨረሮችን ይጠቅሳሉ ሰዎች ማግኘት የሚችሏቸው እስኪ እንመልከት። አዎ በጣም ጥሩ ጥያቄ ነው። አሁን ምንድን ነው ይህን በሚመለከት ቫይረሱ እና ያ ሰውነት ውስጥ ና ሰውነት ፈሳሾች ውስጥ ይኖራል። እንግዲህ ሰውነት በህመሙ የተያዘ ወይም የተጠረጠረ ሰው የሰውነት ፈሳሾች የሚባለውን ቦዲ ፍሉት አለመንካት ነው መጀመሪያው ነው። ትውከት ይሁን ሽንት ይሁን ላብ ይሁን ምራቅ ይሁን ማን ናቸውም። እንግዲህ ይሄ ነገር ትንብሎ እስከ ግብረ ስጋ ግንኙነት ድረስ የዳነ ሰዎች እስከ ዘጠና ቀን አታደርጉ ይባላል። ብዙ ነገር ነው። አሁን እንግዲህ ከእጅ መታጠብ ጀምሮ እንግዲህ ንጽህና ጥንቃቄ ከፍተኛ ነው። እንደዛ ነው እና በሁለት ሺ አካባቢ ነው ዩጋንዳ በተደረገው ጥናት፣ በነበረው ወረርሽን አካባቢ በተደረገው ጥናት ብሊች ነው የተጠቀሙ ያንን የማግለያውን ቦታ፣ ጸረ ተህዋስ ፈሳሽ ለልማድ በረኪና የምንለው አይነት በዜሮ ፖይንት ፋይቭ ፐርሰንት በሱ ተጠቅመው እነ ብዙ ያደረጉት ግን ሌሎችም ሌሎችም ነገሮች አሉ እዛ ላይ የተጠቀሱ። እንግዲህ ይህ ሁሉ ይጠቅማል። ማጽዳት፣ ማጠብ እጅን ጨምሮ እንትን ማለት የተቻለ መጠን አለመንካት ነው እና ይሄ እንግዲህ ምንድን ነው ቫይረሱ የተለያዩ ጥናቶች ናቸው። አንዳንድ ጊዜ የጥናቶቹ አይነት ሊያሳስብ ይችላል። ብቻ ከሰውነት ውጭ ብዙ ሰዓት ሊቆይ እንደሚችል ቢያንስ ማሰብ ያስፈልጋል። ቀዝቀዝ ያለ ቦታና ጨለምለም ያለ ቦታ ደግሞ ለቀናት ሊቆይ ይችላል እንግዲህ ክቡራትና ክቡራን አድማጮች በርዕሰ ጉዳዩ ላይ የጀመርነው ተከታታይ ውይይት ይቀጥላል። ተከታዩን በመጪ ሳምንት እናቀርባለን። ለአሁኑ ግን እንግዳይን ዶክተር አሸናፊ ወቅቶሏን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25 ና በ31 ሜትር ባንዶች እንዲሁም በናይል ሰዓት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ሀይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን።